ከኢኮኖሚው ዓለም መቀመጫውን በታላቋ ብሪታንያ ዋና ከተማ ለንደን ላይ ያደረገው ዘኢኮኖሚስት መጽሔት ለመጀመሪያ ጊዜ ኢትዮጵያ ላይ ያካሄደው ጉባኤ ተሳታፊዎች ለውጭ ባለወረቶች ዝግ የሆኑ የአገልግሎት ዘርፎች ክፍት እንዲሆኑ ጥያቄ አንስተዋል። ጥያቄው ለአገር ውስጥ ባለወረቶች ብቻ የተፈቀዱትን እንዲሁም በመንግስት ቁጥጥር ስር የሚገኙትን እንደ ባንክ፣ የመድህን ዋስትናና ቴሌኮም ያሉ ዘርፎችን የተመለከተ ነው። የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ዶክተር ካርሎስ ሎፔዝ ኢትዮጵያ የዘጋቻቸው መስኮች ወቅቱ ከሚያመጣቸው ዕድሎች ጋር ከመተላለፋቸው በፊት ክፍት እንዲደረጉ ጥያቄ ቢያቀርቡም፣ ኢትዮጵያ ወይ ፍንክች ብላለች። በውይይቱ ትኩረት ከተደረገባቸው መካከል 16 የግልና ሶስት የመንግስት ተቋማትን የያዘው የኢትዮጵያ የባንክ አገልግሎት እድገቱ፣ የገንዘብ አቅሙና የሰለጠነ የሰው ኃይል አደረጃጀቱ ውስንነቶች ይታዩበታል። ኢትዮጵያ ባለፉት ዓመታት ያስመዘገበችውን የኢኮኖሚ እድገት የሚያወድሱት እንደ ዓለም ባንክ፣ የአፍሪቃ ልማት ባንክና የዓለም የገንዘብ ተቋም ያሉ ተቋማት ጭምር ዘርፉ በርካታ እንከኖች እንዳሉ ይተቻሉ። የኢኮኖሚ ተንታኙ አቶ ጌታቸው ተክለማርያም በኢትዮጵያ የባንክ አገልግሎት ዘርፍ ከውጭ ባለወረቶች ሊያገኛቸው የሚችላቸው ጠቀሜታዎች መኖራቸውን ይናገራሉ። እንደ ኢኮኖሚ ተንታኙ ከሆነ ከዘርፉ በተጨማሪ አጠቃላይ ኢኮኖሚውም ያለበትን የውጭ ምንዛሬ እጥረትና የፋይናንስ ውስንነት ከእነዚሁ የውጭ ተቋማት ሊፈታ በቻለ ነበር። እነዚህ ተቋማት ሲጀመር የሚያንቀሳቅሱት የካፒታል መጠን እጅግ ከፍ ያለ ነው። በዓለም አቀፍ ደረጃ በተለያዩ ሀገራት ውስጥ ቤዝ ያደረጉም ስለሆኑ የሚያንቀሳቅሱት የፋይናንስ አቅምም እንደ እንደኛ ሀገር ባንኮች በአንድ ሀገር የተወሰነ ወይም ደግሞ ምንጩ ከአንድ ሀገር የሆነ አይደለም። ስለዚህ ምናልባት ከነሱ ተሳትፎ ጋር ቢሆን ኖሮ አሁን የምናየው በኢኮኖሚ ውስጥ ያለው የፋይናንስ እጥረት ላይስተዋል ይችል ነበረ ብሎ መናገር ይቻላል። ከዛ ውጭ ይዘውት የሚመጡት ምንድን ነው ቢባል ከፍተኛ የሆነ የማኔጅመንት ስኪልም ወደ ኢትዮጵያ ባንኮችና ወደ ኢትዮጵያ ኢኮኖሚ ማስተላለፍ የሚችሉበት ሁኔታ አለ። ፕሮጀክቶችን ከማዘጋጀት ጀምሮ እስከ ፋይናንሲንግ አደረጃጀቶችን እስከ መቀየር፣ እንዲሁም ደግሞ ተቋማትን መምራት፣ የሰው ኃይል አስተዳደር፣ የቴክኖሎጂ አጠቃቀምን በተመለከተ እነዚህ ተቋማት እጅግ ከፍተኛ ደረጃ የደረሱ ናቸውና እነሱ አይነት ዘመናዊ የአስተዳደር መሳሪያዎችን ወደ ኢኮኖሚው ይዘው ስለሚመጡ ምናልባት ኢኮኖሚው በእሱ መልኩ ከሚመጣው የእውቀት ሽግግር እና የማኔጅመንት አቅም ሽግግር በከፍተኛ ሁኔታ መጠቀም ይችላሉ። ኢትዮጵያ የባንክ ዘርፍን ለውጭ ባለውረቶች ለመክፈት ከጎረቤቶቿም ይሁን ከሰሃራ በታች ከሚገኙ አገራት በተለየ ጥንቃቄ መርጣለች። የኢትዮጵያ መንግስት ውሳኔ ግን የበዛ ትችት በተከታታይ እንዲሰነዘርበት አድርጓል። ግሎባል ሴንተር ኦን ኮኦፐሬቲቭ ሰኪሪቲ የተሰኘ ተቋም ባለፈው ዓመት ይፋ ባደረገው ጥናት የኢትዮጵያ ንግድ ባንክ ከዘርፉ የ70 በመቶ ድርሻ እንዳለው አትቷል። በጥናቱ መሰረት በኢትዮጵያ ለ100 ሺህ ሰዎች ያሉት ሁለት ባንኮች ሲሆኑ የኤቲኤም ማሽኖች አቅርቦት ደግሞ 0.3 በመቶ ብቻ ነው። ይህ ከኢትዮጵያ ጎረቤት ኬንያ አኳያ ሲታይ እንኳን አነስተኛ ነው። የአገሪቱ ባንኮች የአነስተኛና ጥቃቅን ስራዎች የሚፈልጉትን የመንቀሳቀሻ ገንዘብ የማቅረብ አቅምም የላቸውም። እንዲህ አይነት ችግሮችን ለመቅረፍ ያስችላሉ ከሚባሉት መፍትሄዎች አንዱ የሆነው የውጭ ባለወረቶችና ተቋማት ተሳትፎ ላይ የተጣለው ገደብና መንግስት የወሰደው ጥንቃቄ ተገቢ ቢሆንም የበዛ ይሉታል የኢኮኖሚ ተንታኞች ከፍተኛ የገንዘብ አቅም እውቀት፣ ቴክኖሎጂና የማስተዳደር ክህሎት ለኢትዮጵያ ሊያመጣ ይችላል የሚባለው የውጭ ተሳትፎ ለጊዜው ፈቃድ አላገኘም። በጥቂት ጊዜያት የኢትዮጵያ የባንክ አገልግሎት ለውጭ ባለወረቶች ለመከፈቱም ምልክቶች አይታዩም። አቶ ጌታቸው ተክለማርያም የኢትዮጵያ መንግስት የአገር ውስጥ ባንኮች የመወዳደር አቅም በቅድሚያ ማደግ አለበት የሚል አቋም እንዳለው ያብራራሉ። አገራዊ ባንኮች ዓለም አቀፍ ገበያም እንኳን ተወዳዳሪ መሆን የሚችሉ እና በሀገር ውስጥ ያለውን የፋይናንስ አቅርቦት ፍላጎት መሙላት የሚችሉ አገራዊ ባንኮች መፈጠር አለባቸው። እነሱ ደግሞ ለመፍጠር በተወሰነ መልኩም ቢሆን ከተወዳዳሪነት ነፃ የሆነና ሊያድጉ የሚችሉበትን ሁኔታ ማመቻቸት የሚችል ከባቢ መፍጠር ያስፈልጋል ከሚል የመጀመሪያ ዓላማ ነው የሚመነጨው። አድገዋል የምንላቸው አገሮችን ቢሆኑ በመጀመሪያ የእድገታቸው ጊዜ ውስጥ አሁንም እንኳን ቢሆን ኢቨን አሁን አድገዋል በሚባሉበት ሁኔታ እንኳን ፋይናንስ ዘርፎቻቸው ላይ የተለያየ አይነት አቀቦች ይጥላሉ። ፋይናንስ የአንድ ኢኮኖሚ የደም ስር አንድን ኢኮኖሚ ማሳደግ ወይንም ደግሞ የሀብት ክፍፍልም በአግባቡ ማድረግ እንዲሁም ደግሞ ማህበረሰቡን ተጠቃሚ የሚያደርግ የፋይናንስ ስርዓት መፍጠር የተፈለገ የባንኪንግ ዘርፉ እነሱን ነገሮች መሰረት አድርጎ የተቋቋመ ሊሆን ይገባል እና እያደጉ ሲመጡ ፎርስ የሚያደርጉት የጥበቃ አይነትም እንደዛው እየተለየ እየተለየ ይመጣል። ሁለተኛውና ወሳኙ ምክንያት ከዚህ አንጻር የውጭ ባንኮች ቢመጡም እንኳን ቅሉ እነሱ ይዘውት የሚመጡትን በጣም የስብስብ የሆነ የፋይናንስ አቅርቦት ኢንስትሩመንቶች ማስተዳደር ቀላል የሚባል ነገር አይደለም። አሁን ዓለም አቀፍ የፋይናንስ ስርዓቱ የሚያቀርባቸው የብድር አይነቶችም፣ እንዲሁም ደግሞ የፋይናንስ ማቅረቢያ ስልቶች እጅግ በጣም እየተወሳሰቡ እየመጡ ነው እና እኛ ሀገር በጣም እንደው ጥሩ የሚባሉት የፋይናንስ ኤክስፐርቶች እና የባንኪንግ ዘርፉን የሚቆጣጠሩት ሬጉላቶሪ አካላት ውስጥ ያሉት ሰዎች በጣም ጥሩ የሚባሉት እንኳን ሊረዷቸው የማይችሉ በጣም እጅግ ውስብስብ የሆኑ የፋይናንስ ማቅረቢያ ስርዓቶችን ዓለም አቀፍ የፋይናንስ ስርዓቱ ደርሶባቸዋል። ስለዚህ አሁን እነሱ አይነት የፋይናንስ ተቋማት ወደ ኢትዮጵያ ኢኮኖሚ ውስጥ ቢመጡ ምን አይነት ኢንስትሩመንቶች ነው ይዘው የሚመጡት እንዴትስ ነው ልናስተዳድረው የምንችለው? ከዛ ደግሞ ከፋይናንስ ዘርፍ ውጭ ባለው ኢኮኖሚ ላይ ሊያደርሰው የሚችለውን ጫና እንዴት ነው መቆጣጠር የሚቻለው የሚለውን ነገር መቆጣጠር ቀላል ነገር አይደለም። የባንክ ዘርፉን እንግዲህ መቆጣጠር የሚችለው አካል የመቆጣጠሪያ አቅሙ እነዚህን መሳሪያዎች ከመረዳትም ባለፈ በኢኮኖሚው ላይ የሚያሳድሩትን ጫና መከላከል በሚችልበት መልኩ ሲደርስ ለመክፈት አትሊስት አንድ የሆንም ምክንያት ይሆናል። የውጭ ተቋማት ባላቸው ከፍተኛ የገንዘብና የሰለጠነ የሰው ኃይል ምክንያት ፖሊሲ አውጪዎችንና የመንግስት ባለስልጣናትን በማግባባት የሚፈልጉትን ለውጥ ለማምጣት ጥረት ያደርጋሉ የሚል ስጋትም ይደመጣል። አቶ ጌታቸው በባንክ አገልግሎት ዘርፍ ለመሰማራት ወደ ኢትዮጵያ ገበያ የሚያመሩት የውጭ ሀገራት ባለወረቶችና ተቋማት አብዛኛውን የገጠር ነዋሪ ችላ በማለት በከተሞች ላይ ሊያተኩሩ ይችላሉ የሚል ስጋትም አላቸው። የአንድ ሀገር የፋይናንስ ስርዓት ውስጥ ያለው ሁኔታ በአጠቃላይ የኢኮኖሚውን የወደፊት ሁኔታም የመወሰን አቅም አለው። ስለዚህ አሁን በዚህ ሁኔታ ለምሳሌ የፋይናንስ ዘርፉን ለውጭ ባለ ሀብቶች ክፍት ብናደርግ ያው እነሱም የሚያተኩሩት በሚያዋጣቸውና ትርፍ ሊያመጣ በሚችለው የፋይናንስ አቅርቦቶች ላይ ነው። ያ ማለት እንግዲህ አንድም የገጠሩ ሕብረተሰብ ከግብርና ጋር በተያያዘ ሊቀርቡለት የሚገቡት የፋይናንስ አቅርቦቶች አይኖሩም። ለምን አያዋጡም፣ ወይንም ደግሞ አዋጭነታቸው ከሌሎቹ አንጻር ሲታይ በጣም ዝቅ ያለ ነው። ተደራሽነትም እንደዚሁ በከተማ የተወሰነ ነው የሚሆነው። አጠቃላይ እንግዲህ የኢትዮጵያ ኢኮኖሚ አሁንም ግብርና ተኮር የሆነ ስለሆነ እና አብዛኛው ህብረተሰብ ኑሮውን ከግብርና ጋር አቆራኝቶ ያለም በመሆኑ የፋይናንስ ስርዓቱ እንዲሁ ከኢኮኖሚክ ስትራክቸሩ ጋር አብሮ ነው መሄድ ያለበት። በሱ መልኩ እንግዲህ የውጭ ባለሀብቶችን ወደ ባንኪንግ ዘርፉ ቢመጡ ከፍተኛ ትርፍ ያላቸውን በጣም የተደራጁ ከተማ ተኮር የሆኑ እንዲሁም ደግሞ ከግብርናና ኢንዱስትሪን ፋይናንስ ከማድረግ የበለጠ ማለት ኮንሳምፕሽንንና የሰርቪስ ሴክተርን መሰረት ያደረጉ የፋይናንስ ኢንስትሩመንቶች ናቸው ይዘው የሚመጡትና ከዛ አንጻር ኢኮኖሚውን እንግዲህ ወደሚፈለገው ኢንዱስትሪላይዝድ ወደሆነ ወይም ደግሞ ግብርናን ሞር ሞደርናይዝ ወደሚያደርግ የፋይናንስ ዘርፍ ለመቀየር ቀላል አይሆንም፣ በእነሱ ተሳትፎ ውስጥ እንግዲህ ከዛም አንጻር ነው። ከዛ ውጭ እንግዲህ ምናልባት ትንሽ ምሮላለው ልንል የምንችለው የፋይናንስ ዘርፍ ውስጥ የሚኖሩት ተቋማት በአንድም ሌላም መልኩ በፖለቲካና በፖሊሲ ውሳኔዎች ላይ የሚያሳድሩት የራሱ የሆነ ተጽዕኖ ይኖራቸዋል። ቢኮዝ ብዙ ፋይናንስ ነው ያላቸው ፖሊሲን የማስቀየር የቅስቀሳ ስራዎች መስራት ይችላሉ። ስለዚህ አሁን ያሉ ፖሊሲ የሚያወጡ ተቋማት እና የፖለቲካ አደረጃጀቶች ተጠናክረው ከእነሱ የሚመጣባቸውን ጫና መቋቋም በሚችሉበት ደረጃ ላይ ካልደረሱ በስተቀረ በጣም አስቸጋሪ ነው የሚሆነው ከእነሱ የሚመጣውን ጫና ለመቋቋም። የአዲስ አበባው የዘ ኢኮኖሚስት ጉባኤ ተሳታፊዎች ኢትዮጵያ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ በምታደርገው ጥረት በባንክ አገልግሎትና የፋይናንስ አቅርቦት ዘርፍ አሉ ያሏቸውን እንቅፋቶች ዘርዝረዋል። የአሜሪካው ጎልድማን ሳክስ ባንክ ሥራ አስኪያጅ ሰርጌይ ስታንኮቭስኪ ኢትዮጵያ የባንክ አገልግሎትን ለውጭ ተሳትፎ ክፍት እንድታደርግ ከወተወቱት መካከል ይገኙበታል። ሰርጌይ ስታንኮቭስኪ የኢትዮጵያ ባንኮች ቁጠባን በማሳደግ ግዙፍ እቅዶችን መደገፍ ወደሚያስችል የፋይናንስ አቅም መቀየር አልቻሉም ሲሉ ተናግረዋል። ስታንኮቭስኪ የአገሪቱ የቁጠባ መጠን በራሱ ለግዙፍ የሥራ እቅዶች በቂ አይደለም ሲሉ ተችተዋል። አቶ ጌታቸው ተክለ ማርያምም የኢትዮጵያ ባንኮች ውስንነቶች በርካታ መሆናቸውን ይናገራሉ። አንደኛ ነገር የኢትዮጵያ ባንኮች በኢኮኖሚ ውስጥ የሚስተዋለውን በአጠቃላይ የፋይናንስ ጋፕ ለመሙላት በሚችሉበት የካፒታል መጠን ላይ ነው ያሉት ወይ ቢባል አይደሉም። ይቅርና በዓለም አቀፍ ደረጃ ትልልቅ ከሚባሉት ባንኮች አንጻር ሊወዳደሩ በአፍሪካ ወይም ደግሞ በምስራቅ አፍሪካ ደረጃ እራሱ ካሉት ባንኮች አንጻር ስትመለከታቸው የካፒታል አቅማቸው ያን ያክል ከፍ ያልሆኑ በኢኮኖሚ ውስጥ ያለውን የፋይናንስ ፍላጎት ማሟላት የሚችሉ አይደሉም። ከዛ ውጭ የኢትዮጵያ ባንኮች ሲጀመር ካለባቸው የሼር ሆልደሮቻቸው ወይም የባለቤቶቻቸውን ፍላጎት ለማሟላት ካላቸው ፍላጎት አንጻር ሊሆን ይችላል። የብድር ኤሪያቸው ወይም ብድርን የሚሰጡበት አካባቢ አንድ አይነት፣ በዋናነት የኢምፖርትና የኤክስፖርት እንቅስቃሴዎችን ነው ፋይናንስ የሚያደርጉት። ከዛ ውጭ በዋናነት የኮንስትራክሽን ሴክተሩን ነው አሁን እየደገፉ ያሉ። እነዚህ ደግሞ በፋይናንስ አገላለጽ የአጭር ጊዜ ትርፍ ሊያስገኙ የሚችሉ ሴክተሮች። የኢትዮጵያ የግል ባንኮች የውጭ ብድር የማግኘት እድላቸው አናሳ መሆን በዘ ኢኮኖሚስት ጉባኤ ከተተቹ ጉዳዮች አንዱ ነው። በባንክ አገልግሎት ዘርፍ ሰባ በመቶ በመንግስት ይዞታ ስር በሚገኘው የኢትዮጵያ ንግድ ባንክ ሀብት መሆኑ በዓለም አቀፉ የገንዘብ ተቋም የሚጠቀስ ሌላ ትችት ነው። የውጭ ምንዛሬ አስተዳደርና የመንግስት ጥብቅ ቁጥጥርም እንዲሁ። በአንጻሩ ለኢትዮጵያውያን ብቻ የተፈቀደው የፋይናንስ ዘርፍ ምዕራባውያንን አንዴ መጣ፣ ሌላ ጊዜ ሄደት እያለ ከሚያምሳቸው የኢኮኖሚ ቀውስ ለመዳኑ አንዱ ምክንያት የውጭዎቹን አለማስጠጋቱ እንደሆነ ይነገራል። ምዕራባውያን የገንዘብ ተቋማት የባንክ አገልግሎቱ ይከፈት ዘንድ ውትወታቸውን አዲስ አበባ ድረስ ዘልቀው ቢያሰሙም ለጊዜው ኢትዮጵያ አይሆንም የሚል ቆፍጣና መልስ ሰጥታለች። ሸቴ በቀለ ነበርኩ። ጤና ይስጥልኝ።